የሀገሪቱ ገለልተኛ የምርጫና ድንበር አካላዊ ኮሚሽን ምክትል ሊቀመንበር ወይዘሮ ኮንሰላታ ማይና ና ሁለቱ ከፍተኛ ኮሚሽነሮች ትናንት በጋራ ባወጡት መግለጫ እንዲህ በማለት ሊቀመንበሩን ተጠያቂ አድርገዋል። በዘፈቀደ በሚተላለፉ ውሳኔዎች ለግል ክብር ዓላማና ለጥቅም ሲባል ከኮሚሽኑ ውስጥ በሚስጥር ሾልከው በሚወጡ መረጃዎች ሳቢያ ተቋሙ ሽባ ሆኖ ቀጥሏል። እነዚህ ሁሉ ኮሚሽኑና ሰራተኞቹ ሊመሩበት ከሚገባው ስነ ምግባር ጋር የሚጋጩ ናቸው። ኮሚሽነሮች ለተሾምንለት ዓላማ ብቻ ነው መስራት ያለብን። በኮሚሽኑ ውሳኔ ጣልቃ የሚገቡ የውጭ አካላትን አስወግደን ነጻነታችንን ማስጠበቅ መቻል አለብን። ለዚህ ሁሉ ግን ሊቀመንበሩ ብቁ አመራር መስጠት ሳይችሉ ነው የቀሩት። በኮሚሽኑ ኃላፊዎች መካከል ስር የሰደደ ክፍፍል ሰፍኖ የቆየ ቢሆንም ቅራኔው የተባባሰው ግን ሊቀመንበሩ ዋፉላ ቸኩባቲ የኮሚሽኑን ስራ አስኪያጅ ዝራችሎባን ከጨረታ ግድፈት ጋር በተያያዘ ከአስር ቀናት በፊት ከኃላፊነት ካገዱ በኋላ ነው። የሶስቱ ኮሚሽነሮች መልቀቅ ከተሰማ ጀምሮ የገዢውና ተቃዋሚው ፓርቲ የፓርላማ አባላት ባልተለመደ ሁኔታ የኮሚሽኑ ሊቀመንበር ዋፉላቸው ቡካቲ እና ቀሪዎቹ ሶስት ኮሚሽነሮችም በተሎ ከኃላፊነታቸው በፈቃዳቸው እንዲለቁና አዲስ ኮሚሽን እንዲዋቀር ጠንካራ የጋራ ግፊት ማድረጉን ተያይዘውታል። በፓርላማው አብላጫ መቀመጫ ያለው የገዢው ጁብሊ ፓርቲ ተጠሪ አደንደዋሌ ዛሬ ከቀትር በኋላ ለኬቲኤን ቴሌቪዥን ሲናገሩ ግን ምትክ ኮሚሽነሮችን ለመሾም ፓርላማው የህግ ክፍተት እንዳለበት ገልጸዋል። አሁን አዲስ ኮሚሽን ለማዋቀርም ሆነ አንድም ኮሚሽነር ቢሆን ለመተካት የምንችልበት ሕግ የለንም። እናም ፓርላማው በተለይም የሕግ ጉዳዮች ኮሚቴ ቀጣዩ ኮሚሽን እንዴት እንደሚዋቀር ረቂቅ ሕግ ፈጥኖ ማዘጋጀት ይጠበቅበታል። አጠቃላይ የመረጣ እና የቅጥር ሂደቱ ደግሞ ሐምሳ ቀናት ያክል ይወስዳል። አደንደዋ ላይ የጠቀሱት የሕግ ክፍተት የተፈጠረው በፓርላማው አብላጫ ድምፅ ያለው ገዢ ጁብሊ ፓርቲ በጥቅምቱ ዳግም ምርጫ ዋዜማ ላይ ከሰባቱ ኮሚሽነሮች አምስቱ ተሰብስበው ውሳኔ ማሳለፍ ይችላሉ የሚለውን የምርጫ ሕግ አንቅጽ በማሻሻል ወደ ሶስት ኮሚሽነሮች ካወረደው በኋላ ባለፈው ሳምንት ከፍተኛው ፍርድ ቤት ማሻሻያ አንቅጹ ሕገ መንግስቱን የጣሰ ነው በማለት ውድቅ ስላደረገው እንደሆነ ማወቅ ተችሏል። በሕጉ መሰረት ሊቀመንበሩና ኮሚሽነሮቹ ከስልጣናቸው ሊነሱ የሚችሉት በፓርላማው የሚቋቋም ልዩ የዳኝነት ቦርድ የምርጫ ሕጉን መተላለፋቸውን የሚያሳይ ጥፋት ካገኘባቸውና የቦርዱን ውሳኔ ሐሳብን ፕሬዝዳንቱ ከፈረሙበት ብቻ እንደሆነ የምርጫው ህግ ያዛል። የኮሚሽኑ ሊቀመንበር ዋፉላቸው ቡካቲ በበኩላቸው የኃላፊዎቹን መልቀቅ የሰሙት ከመገናኛ ብዙሃን መሆኑን በጽሑፍ ባሰራጩት መግለጫ ገልጸው የለቀቁት በመርህ ልዩነት ሳይሆን ሥራ አስኪያጁ በህግ ተጠያቂ በመደረጋቸው ነው ሲሉ መግለጫውን አጣጥለውታል። አሁን በሥራ ላይ ያሉት ኮሚሽነሮች ሦስት ብቻ ቢሆኑም ሊቀመንበሩ ግን ከኃላፊነታቸው እንደማይለቁ አጽንኦት ሰጥተውን የተናገሩት የገዢው ፓርቲ የፓርላማ ተጠሪ አድንደዋሌ ግን በሊቀመንበሩ አቋም አይስማሙም። ኮሚሽኑ ቀውስ ውስጥ መግባቱን ገልጸው ዋፉላ ቸኩባቲ የአመራር ቀውስ መፍጠሩን ለሀገሪቱ ማሳወቅ አለባቸው፣ ብቁ አመራር መስጠት እንዳልቻሉና ኮሚሽነሮችና ሴክሬታሪያቱ በእኔ እምነት ስላጣ በገዛ ፈቃዴ ለቅቄያለሁ ብለው ለአዲስ ኮሚሽን መቋቋም በር መክፈት አለባቸው። ይህ እንዲያውም መለኮታዊ አጋጣሚ እኮ ነው። ምክንያቱም ከአሁን በፊት ኮሚሽኑን እንደገና ስናዋቅር የኖረነው ምርጫ ሊደርስ አንድ ወይም ሁለት ዓመት ሲቀር ብቻ ነው። ከምርጫው በፊት በምህጻረ ቃሉ ናሳ እየተባለ የሚጠራው በራይላ ኦዲንጋ የሚመራው ተቃዋሚው ብሔራዊ ልዕለ ጥምረት ምርጫ ኮሚሽኑ በአዲስ መልክ እንዲዋቀር አበክሮ ሲጠይቅ የነበረው ጉዳይ ነው። የኮሚሽነሮቹን መልቀቅ ተከትሎም በሴኔቱ የተቃዋሚው ናሳ ተጠሪ ጄምስ ኦሬንጎ ለጋዜጠኞች እንደተናገሩት ክስተቱ የፕሬዝዳንት ኡሁሩ ኬንያታ ጁብሊ መንግስት ቅቡልነት እንደሌለውና ፕሬዝዳንታዊ ምርጫውም የተጨረበር እንደነበር የሚያረጋግጥ ነው ብለዋል። ኮሚሽኑን እንደ አዲስ ለማዋቀር ጥረቱ የተሟሟቀው ባላንጣዎቹ ፕሬዝዳንት ኡሁሩ ኬንያታና ተቃዋሚያቸው ራይላ ኦዲንጋ በቅርቡ የደረሱበትን ሚስጥራዊ ስምምነት ተግባራዊ ለማድረግ እንቅስቃሴ በጀመሩበት ማግስትና ኦዲንጋም እንደ ጎርጎሳውያን አቆጣጠር በቀጣዩ የ2022ቱ ፕሬዝዳንታዊ ምርጫ ዳግም ሊወዳደሩ እንደሚችሉ ግምቶች በጠነከሩበት ሰዓት ነው። ለዶይቼ ቬለ ሬዲዮ ለተጠናቀረው ዘገባ ከናይሮቢ ቻላቸው ታደሰ።